ቡሩንዲ ከዓለም አቀፍ ወንጀል ፍርድ ቤት አባልነት ልትወጣ ማቀዷን ለተባበሩት መንግስታት ድርጅት በይፋ አስታውቃለች። የቪኦኤ ጄምስ በቲ ያጠናቀረውን ዘገባ ቆንጅት እታየ ታቀርበዋለች። ቡሩንዲ ፍርድ ቤቱን ካቋቋመው ከሮሙ ውል ለመውጣት መቁረጧን በማስታወቅ ለተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ደብዳቤ ያስገብታለች። የሀገሪቱ ፓርላማ በቅርቡ ነው ይህን የተመለከተ ውሳኔ ያሳለፈው። የቡሩንዲ የውጭ ጉዳይ ሚኒስትር አሌን ኒያማትዌ ለቪኦኤ በ ሰጡት ቃል ያለቀ ነገር ነው፣ ወደኋላ ኋላ መመለስ የለም ብለዋል። የሰብአዊ መብት ተሟጋቹ ድርጅት ሁማን ራይትስ ዋች የቡሩንዲ መንግስት ከፍርድ ቤቱ ለመውጣት የወሰነው ችሎቱ በዚያች ሀገር በሰብና ላይ የተፈጸሙ ወንጀሎች ላይ ምርመራ በመክፈቱ ባለስልጣናቱ በወንጀለኝነት እንዳይያዙበት ነው ብሏል። የሂዩማን ራይትስ ዋች የዓለም አቀፍ ፍትህ ክፍል ተባባሪ ስራ አስኪያጅ ኤሊስ ኬፕለር የቡሩንዲ ከፍርድ ቤቱ መውጣት ውሳኔ መጠነ ሰፊ ግፍና ወንጀል ለሚፈጸምባቸው ሰለባዎች ሁሉ ከባድ ጉዳት እንደሚሆን አስገንዝበዋል። ሂማን ራይትስ ዋች የአፍሪካ መንግስታት ለአለም አቀፍ ወንጀሉ ችሎት ድጋፋቸውን እንደገና እንዲያረጋግጡ ተማጽኖ ካሰሙት 24 የአፍሪካና የአለም አቀፍ የሰብአዊ መብት ድርጅቶች መካከል አንዱ ነው። የሰብአዊ መብት ድርጅቱ ተጠሪ ኬፕለር፣ ቡሩንዲ ከፍርድ ቤቱ ምስረታ ውል ወጥቼ ባርፈው እስከሚል ድምዳሜ የደረሰችው ፕሬዚደንቷ ፒየር ንክሩዚዛ ባለፈው አመት አወዛጋቢ በሆነ እርምጃ ለሶስተኛ ጊዜ መወዳደራቸው መወዳደራቸውና በሀገሪቱ የመብት ረገጣና ጥቃት ቀጥሏል በሚሉት ውንጀላዎች ምክንያት ሳይሆን እንዳልቀረ ተናግረዋል። የመብቱ ረገጣና ጥቃቱ ቀጥሏል ያሉት የሂመን ራይትስ ዋች ተጠሪ እንዲያውም ሀገሪቱ ገብቶ ሲመረምር የነበረ ኮሚሽን ስለሚፈጸሙ ጥቃቶች መረጃ በማጠናቀሩ ከሀገሪቱ ተባሯል ብለዋል። የቡሩንዲ ፓርላማ ከወሰነ ወዲህ ደቡብ አፍሪቃና ጋምቢያም እንወጣለን ሲሉ አስታውቀዋል። ደቡብ አፍሪቃ ባለፈው ሳምንት ረቡዕ ለመንግስታቱ ድርጅት ደብዳቤ ልካለች። ደቡብ አፍሪቃና ጋምቢያስ በምን ምክንያት ወጡ ሊባል ነው ያሉት የቡሩንዲው ሚኒስትር የምንወጣው የማናቸውም የችሎቱ ፈራሚ የሆነ ሉዓላዊ ሀገር መብት በመሆኑ ነው ብለዋል። አይሲሲ በስብና ላይ ወንጀል በመፈጸም በዘር ማጥፋት የሚሆን በሌላ በማናቸውም በፍርድ ቤቱ ሊያስጠይቁ በሚችሉ ወንጀሎች ብሩንዲ ውስጥ የከሰሰው አንድም ሰው የለም። ስለዚህ እንዲሁ አግንነን በግምት አንናገር። ካባልነቱ የምንወጣው የብሩንዲ መንግሥት ፍርድ ቤቱ የተቋቋመበት የሮሞ ድንጋጌ እኛ ጋር አያስፈልገንም ብሎ ስለወሰነ ነው። የዓለም አቀፍ ወንጀል ፍርድ ቤት ዋና አቃቤ ሕግ ፋቱ ቤንሱዳ ባለፈው ሚያዝያ ወር ቡሩንዲ ውስጥ ግድያ፣ እስር፣ ማሰቃየት፣ በወሲብ መድፈርና ሌሎችም ጾታዊ ጥቃቶች ይፈጸማሉ የሚሉ ዝርዝር መረጃዎች ከደረሷቸው በኋላ በዚያች ሀገር ቅድመ ምርመራ ለመክፈት መወሰናቸው ይታወሳል። የቡሩንዲው የውጭ ጉዳይ ሚኒስትር ግን ፍርድ ቤቱ በአፍሪካ ላይ ብቻ ነው የሚያተኩረው ብለው ይከሳሉ። I believe that there are some other politically motivated reasons which have pushed ISIS. አይሲሲ በአፍሪቃ ላይ እንዲያተኩር ተጽዕኖ የሚያደርጉበት ሌሎች በፖለቲካ ሳቢያ የተነሳሱ ምክንያቶች ይኖራሉ ብዬ አምናለሁ። አይሲሲ ኢራቅ ውስጥ የተፈጸሙ ወንጀሎችን ሲዳኝ ሰምታችሁ ታውቃላችሁ? አፍጋንስታንስ፣ ሊቢያ ውስጥስ የትኛው ቡድን ነው እየተመረመረ ያለው? ዘረኝነትንና የጃዙር ቅኝ አገዛዝን የፍትህ ስም ማልበሱ አይሰራም ሲሉ ሚኒስትሩ አክለዋል። የአፍሪካ ሀገሮች አይሲሲን እንደ አውሮፓውያን አቆጣጠር በ2002 ዓ ም በተደረሰው ውል ከተመሰረተ ጊዜ አንስቶ የሚያነጣጥረው ሙሉ በሙሉ መባል በሚያስችል ደረጃ በአፍሪካ ሀገሮች ላይ ነው በማለት ይማረሩበታል። የሮሙ ድንጋጌ ፈራሚ መንግስታት ጉባኤ በመጪው እንደ አውሮፓውያን ኅዳር 16 ቀን ይከፈታል። ጉባኤውም በሊቀመንበርነት የሚመሩት የሴኔጋሉ የፍትህ ሚኒስትር ሲዲኪ ካባ መንግስታት ከውሉ በመውጣታቸው ጉዳይ ላይ ውይይት እንዲካሄድበት ጥሪ አቅርበዋል።